Ye yi America, <laughs> yeah, America Demsar Radio? Ta biya na? Ye yeah, unise su President Barack Obama ba Addis ሁሉም ድምፆች ሲሰሙ ህዝቡ የፖለቲካ ሂደቱ አካል መሆኑን ሲያውቅ፣ ሀገር ይበልጥ ጠንካራ፣ ይበልጥ ስኬታማ፣ ይበልጥ በፈጠራ ችሎታ የተሞላች ትሆናለች ብዬ አምናለሁ። በዛሬ ዕለት አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ ከተናገሩት የተወሰደ ነው። ይህ እያቆጠቆጠ ያለ ዲሞክራሲ መሆኑን ሰዎች እንዲገነዘቡልን እንፈልጋለን። ከፕሬዝደንት ባራክ ኦባማ ጋር ጋዜጣዊ መግለጫ የሰጡት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሰለኝ ናቸው። ዝርዝሩን በአብይ ርዕስ ይቀርባል። አድማጮች አብላጫው የምሽቱ ዝግጅታችን በዚሁ የፕሬዝዳንቱ የኢትዮጵያ ጉብኝትና አብይ ርዕሰ ጉዳዮች ላይ ያተኩራል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች ከዛሬ ሰኞ ሐምሌ 22 2007 ዓ ም ስርጭታችን ጋር አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየንን ከፕሮግራም አቀናባሪያችን ንጉሴ ታምሩና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና እናሰማለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዩናይትድ ስቴትስና ኢትዮጵያ በብዙ ጉዳዮች ላይ ጠንካራ አጋሮች ናቸው ካሉ በኋላ የኢትዮጵያ መንግስት ተቃዋሚ ፓርቲዎችና ጋዜጠኞች በበለጠ ነጻነት እንዲሰሩ እንዲፈቅድ ጥሪ አቅርበዋል። ፕሬዚደንት ኦባማና የኢትዮጵያው ጠቅላይ ሚኒስትር ሀይል ማርያም ደሳለኝ በህብረት ሆነው ዛሬ ባደረጉት ጋዜጣዊ ጉባኤ ፕሬዚደንት ኦባማ ኢትዮጵያ በኢኮኖሚ እድገት ላይ ያላትን ቦታ አሞግሰዋል። ሀገሪቱ በሚሊዮኖች የሚቆጠሩ ዜጎችን ከአስከፊ ድህነት አድናለች። ኢትዮጵያ አልሸባብ የተባለውን ጽንፈኛ ቡድን በመታገር ረገድ ወሳኝ ሚና ተጫውታለች ብለዋል። ፕሬዚደንት ኦባማ አያይዘውም ከጠቅላይ ሚኒስትር ሀይለማርያም ደሳለኝ ጋር ግልጽ ውይይት ያሉትን እንዳካሄዱ ገልጸዋል። ለጋዜጠኞችና ለተቃውሞ ድምጽ ቦታ መክፈቱ የገዢውን ፓርቲ አጀንዳን ያጠናክራል እንጂ አያሰናክልም ሲሉ አስገንዝበዋል። የኢትዮጵያ ጠቅላይ ሚኒስትር ሀይለማርያም ደሳለኝ በበኩላቸው ኢትዮጵያ የሰብአዊ መብት አያያዝንና መልካም አስተዳደርን ጉዳይ ለማሻሻል ቆርጣ ተነስታ የተነሳች መሆኗን ገልጸዋል። ለዲሞክራሲ ያለን ቁርጠኝነት ጽኑ እንጂ የላላ አይደለም፣ በማለት አስረግጠዋል። ዘጋቢያችን ሪቻርድ ግሪን የላከውን ዘገባ ሰለሞን አባቴ ያቀርበዋል። ኢትዮጵያ እየበለጸገች መሄዷን ማረጋገጥ የምትችለው መልካም አስተዳደርን እንዲሁም የሀሳቦችንና የመረጃን ነጻና ግልጽ ልውውጥ ስትደግፍ መሆኑን ፕሬዚደንት ባራክ ኦባማ ከኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ሆነው ዛሬ ጋዜጣዊ መግለጫ በሰጡበት ወቅት አሳስበዋል። ከጠቅላይ ሚኒስትሩ ጋር ግልጽ ውይይት ማድረጋቸውን የጠቆሙት ፕሬዚደንት ኦባማ መስኩን ለጋዜጠኞችና ለተቃዋሚ ድምፆች መክፈት የገዢውን ፓርቲ አጀንዳ ከማደናቀፍ ይልቅ ያጠናክርለታል ብለዋል ፕሬዚደንት ሁሉም ድምጾች ሲሰሙ ህዝቡ የፖለቲካ ሂደቱ አካል መሆኑን ሲያውቅ፣ ሀገር ይበልጥ ጠንካራ፣ ይበልጥ ስኬታማ፣ ይበልጥ በፈጠራ ችሎታ የተሞላች ትሆናለች ብዬ አምናለሁ። የኢትዮጵያ መንግሥት ጋዜጠኞችንና የፖለቲካ ተቃዋሚዎችን ያስራል፣ ሀገሪቱን ወደ አንድ ፓርቲ አገዛዝ አስገብቷታል እያሉ የሰብአዊ መብቶች ተሟጋች ተቋማትና ቡድኖች ያወግዛሉ። ይህ እያቆጠቆጠ ያለ ዲሞክራሲ መሆኑን ሰዎች እንዲገነዘቡልን እንፈልጋለን። በዚህች አገር ውስጥ በመቶዎች ዓመታት ከተቆጠሩ ዲሞክራሲያዊ ያልሆኑ ልማዶችና ባህል ነው እየወጣን ያለ ነው። በጥቂት አስሮች ዓመታት ውስጥ በእኛ አጋጣሚ ደግሞ በሃያ የዲሞክራሲ ግንባታ ዓመታት እኛ እየተጋፈጥናቸው ካለን አመለካከቶችና ችግሮች መላቀቅ ወይም መውጣት ቀላል አይደለም። ይሁን እንጂ በትክክለኛ አቅጣጫ እየተጓዝን መሆናችን ይሰማናል። ፕሬዚደንት ባራክ ኦባማ ነገ በአፍሪካ ህብረት ተገኝተው ንግግር ያደርጋሉ። በደቡብ ሱዳን የእርስ በርስ ጦርነት ጉዳይም ከኢትዮጵያ፣ ከኬንያ፣ ከዩጋንዳና ከአፍሪካ ህብረት መሪዎች ጋር ዛሬ ተነጋግረዋል። ዩናይትድ ስቴትስ ምስራቅ አፍሪካ ውስጥ ሽብር ፈጠራን ለመዋጋት የ40 ሚሊዮን ዶላር ተጨማሪ ድጋፍ ለመስጠት እያሰበች መሆኗ ተሰምቷል። እስካሁንም በመላ አፍሪካ ለሚከናወኑ ሁከተኛ ጽንፈኛነትን ለመጋፈጥ ለስልጠና፣ ለመሳሪያና ቁሳቁስ፣ ለአቅም ግንባታ የ465 ሚሊዮን ዶላር ነዋይ እያፈሰሰች ነው። የተባበሩት መንግስታት ድርጅት ከኤርትራ ወደ አውሮፓ ስለሚጎርፉት ኤርትራውያን ጉዳይ ምርመራ እንዲካሄድና ኤርትራውያኑን ስደተኞች ህገወጥ በሆነ መንገድ የሚያሸጋግሩትንም ሰዎች ለፍርድ እንዲያቀርብ ኤርትራ ትላንት ጠይቃለች። ከሶሪያውያን ቀጥሎ በብዛት ሜዲትራኒያንን ባህር ለማቋረጥ የሚሞክሩት ሰዎች ኤርትራውያን እንደሆኑ ሲዘገብ ቆይተዋል። የኤርትራ ውጭ ጉዳይ ሚኒስቴር ትላንት ያወጣው መግለጫ ህገወጥ በሆነ መንገድ የሚደረገው የሰዎች ሽግግር በሰዎች ላይ የሚደርሰውን ሞት እጦትና የድል ለመነፈግ በቃላት ለመግለጽ ያዳግታል ብለዋል። ኤርትራ የተራዘመውን የወታደራዊ አገልግሎት ፖሊሲዋን በሚመለከት ከኢትዮጵያ በሚደቀንብኝ አደጋ ስጋት ምክንያት ሌላ አማራጭ የለኝም ስትል ተከላክላለች። ተአማኒ የሆነ ሂደት ሲጀመር ሰዎችን በማሸጋገር ተግባር ስለተሰማሩት ሰዎች የሰበሰብኩትን የማያሻማ ማስረጃ አቀርባለሁ ይላል የኤርትራ መንግስት መግለጫ። አልሸባብ ሞቅዲሾ በሚገኘው ጀዚራ ፓሌስ በተባለው ሆቴል ላይ ትላንት ባደረሰው የቦንቡ ጥቃት የሞቱ ሰዎች ብዛት 18 ደርሷል። የቻይና ኤምባሲ ሰራተኛ የሚገኝባቸው አምስት ተጨማሪ ሰዎች እንደሞቱ ተገልጿል። የአምቡላንስ አገልግሎት በከፊል ከተደመሰሰው ሆቴል ፍርስራሽ አራት አስክሬኖችን እንዳወጣ ተዘግቧል። በአሁኑ ወቅት ኢትዮጵያን በመጎብኘት ላይ ያሉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሶማሊያ የደረሰው ጥቃት አልሸባብን የመሳሰሉት ቡድኖች የሚያቀርቡት ሞትንና ውድመትን ብቻ በመሆኑ እነሱን ማስቆም ያስፈልጋል ብለዋል። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ደግሞ ጥቃቱን አውግዘው ሆቴሉ እንደገና ይሰራል ብለዋል። አልሸባብን ደግሞ ዱርዬ፣ ወንጀለኛ፣ ሃይማኖታችንን ለጥቅሙ የሚጠመዝዝ ብለውታል። ሰዎችን ህገወጥ በሆነ መንገድ ማስተላለፍ መስፋፋቱ በማንኛውም የዓለም ሀገሮች በሚሊዮኖች የሚቆጠሩ ሰዎች በባዕድ ሀገሮች በስራና በወሲብ ንግድ እንዲበዘበዙ በማድረግ አስተላላፊዎቹ በዓለም የምጣኔ ሀብት አቅም ብዙ ሀብት እንዲያካብጡ እያደረገ መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። በሰዎች ላይ የሚፈጸመው ብዝበዛ ዘመናዊ ባርነት ነው ሲል የውጭ ጉዳይ ሚኒስትሩ ባወጣው ዓመታዊ ዘገባው አስገንዝበዋል። ሴቶችና ልጃገረዶችን በወሲብ ንግድ የሚያሰማሩ ማስገደድ፣ ወንዶች ሴቶችና ልጆች በዓለም ዙሪያ በዝቅተኛ ክፍያ ስራ እንዲበዘበዙ ማድረግ በባርነት መሰማራት ማለት መሆኑን አስረድተዋል። ገንዘብ ሳይከፈላቸው ላይከፈላቸው እንደሚችልም ዘገ ሪፖርቱ አትተዋል። ሰዎችን ህገወጥ በሆነ መንገድ ማስተላለፉ የዘመናዊ ባርነት ተግባር በየዓመቱ የ150 ቢሊዮን ዶላር የሚገኝበት ኢንዱስትሪ እንደሆነ ዩናይትስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ገልጠዋል። የዚህ አመቱ ዘገባ የተግባር ጥሪ መሆን ይኖርበታል። መንግስታት ይህን ተግባር ለመቋቋም ህጎቻቸውን እንዲያጠናክሩና ተግባራዊ እንዲያደርጉም የውጭ ጉዳይ ሚኒስትሩ ጥሪ አሰምተዋል። አድማጮች፣ ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በሰሜን ምስራቅ ናይጄሪያ በሚገኝ ገበያ ላይ አንዲት ሴት አጥፍቶ ጠፊ ባደረሰችው ጥቃት በትንሹ 14 ሰዎች ተገድለዋል። እማኞች እንደሚሉት አምሳ የሚሆኑ ሰዎች ቆስለዋል። ትላንት ማለዳ ላይ የተፈጸመው ፍንዳታ የዮቤ ክፍለ ሀገር ወረዳ በሆነችው መዲና በሆነችው ዳማቱሩ ከተማ በሚገኝ ገበያ በር ላይ እንደነበር ባለስልጣኖች ተናግረዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። ቀደም ሲልም አንዲት አጥፍቶ ጠፊ ለሮሞዳን ጾም ማብቃት በዓል ዝግጅት ያደርጉ የነበሩ ሰዎችን ኢላማ በማድረግ ባፈነዳቸው ፈንጂ ቢያንስ ዘጠኝ ሰዎች ተገድለዋል። ዩናይትድ ስቴትስ ራሱን እስላማዊ መንግስት ነኝ የሚለውን አማጺ ቡድን ከሰሜን ሶሪያ ለማስወገድ ስለሚደረገው ዘመቻ እቅድ ከቱርክ ጋር እየሰራች መሆኗን ዛሬ አስታወቀች። ይህም አንካራ በቡድኑ ላይ በሚካሄደው ውጊያ ያላትን ተሳትፎ ያጠናክራል ተብሏል። የእቅዱ ዓላማ ቱርክን ከሶሪያ ጋር በሚያዋስነው ድንበር የተሻለ ጸጥታ እንዲኖር ሲባል እስላማዊ ነኝ የሚለው ቡድን የማይንቀሳቀስበትን ቀጠና መፍጠር እንደሆነም አንድ ዩናይትድ ስቴትስ ባለስልጣን ለዜና አገልግሎቶች ተናግረዋል። ቱርክ ሶሪያ ውስጥ ያሏትን ያለውን እስላማዊ መንግስት ነኝ የሚለውን አማፂ ቡድን ኢራቅና ያሉትን የኩርድ አማጽያን ኢላማ በማድረግ የከፈተችውን የአየር ድብደባ መሳሪያ ጥቃትን ዩናይትድ ስቴትስ ደግፋለች። በመጨረሻም በሳውዲ አረቢያ የሚመራው ጥምረት በየመን የሚያካሄደውን የአየር ድብደባ ዛሬ አቁሟል። ድብደባው የቆመው ለሰብአዊ ጉዳይ ሲባል ለአምስት ቀናት ያህል የአየር ድብደባውን ለማቆም በተደረገው ስምምነት መሰረት ነው። የሑቲ አማጽያን ቶክስ የማቆም ስምምነት አንቀበልም ካለ በኋላ በአንዳንድ ቦታዎች በየብስ ከባድ ውጊያ እየተካሄደ ነው። ላለፉት አራት ወራት ያህል ከኢራን ጋር በወገኑት ሑቲ አማጽያን ላይ የአየር ድብደባ ሲያካሄድ የቆየው የጥምረት ቡድን በጊዜያዊ መልክ ተኩስ ለማቆም የወሰነው እጅግ አስፈላጊ የሆነው የአስቸኳይ ጊዜ አቅርቦት ወደ ሀገሪቱ እንዲገባ ለማድረግ ነው። የሑቲዎች አማጽያን መሪ አብደል ማላክ አልሑቲ ተኩስ በማቆም ሊጠቀሙ የሚችሉት እስላማዊ መንግስት ነኝ የሚለው ቡድን እና የአልቃይዳ አማፂያን ብቻ ናቸው ሲል ትላንት ሰኞ ተናግሯል። ዛሬ ሰኞ ተናግሯል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየንን። አድማጮች ወደ ቀዳሚው አሁን የእለቱን አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ዘገባዎች አንዱን እናሰማለን። ኢህአዴግ ሽብርተኛ ነው ብሎ የሚያቀርበውን ትርጓሜ አሜሪካኖቹ እንደማይቀበሉ በማያሻማ መልኩ አቅርበውታል። ዶክተር ዳኛቸው አሰፋ ናቸው የፕሬዚዳንት ኦባማን የዛሬውን ጋዜጣዊ መግለጫ ተከታትለው ከሰጡት አስተያየት የተወሰደ ነው። የፕሬዚዳንት ኦባማን ጉብኝትና የጉብኝታቸውን ፋይዳ ትዝብትና ምሁራዊ ትንታኔ በሁለተኛው አጋማሽ እንመለከታለን። አድማጮች አሁን የዕለቱ አብይ ርዕስ አድማጮች የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የአፍሪቃ ጉብኝት አዲስ አበባ ወደሚገኘው የአፍሪቃ ህብረት አዳራሽ ይወስዳቸዋል። በስልጣን ላይ ያለ አሜሪካዊ ፕሬዚዳንት በአሁኑ ወቅት የአፍሪካ ድምፅ እንደሆነ ለማረጋገጥ የሚንቀሳቀሰውን አህጉራዊ ተቋም ሲጎበኝ ኦባማ የመጀመሪያው ይሆናሉ። የአሜሪካ ድምጿ አኒታ ፖል ተጨማሪ ዘገባ አላት። ሄኖክ ሰማ ግዜር ያቀርበዋል። ፕሬዚዳንት ባራክ ኦባማ አፍሪካ ሲጓዙ ፕሬዚዳንት ከሆኑ በኋላ ማለት ነው፣ ለሶስተኛ ጊዜያቸው ነው። በዚህ ጉዞው ከዚህ በፊት በስልጣን ላይ ያለ አሜሪካዊ ፕሬዚዳንት አምርቶባቸው የማያውቅ ስፍራዎች ነው የሚሄዱት። የአፍሪካ ህብረት አዳራሽ በኢትዮጵያ የአፍሪካ ህብረት መቀመጫ ወደ ሆነችው አዲስ አበባና ኬንያ መንገዳቸው በአካባቢ ጸጥታ ልማትን ለማጠናከርና የዲሞክራሲ ግንባታን አስመልክቶ ገንቢ ውይይቶችና እርምጃዎችን ለመውሰድ ያለመ ነው ሲሉ የደህንነት ጥናት ተቋሙ ዴቪድ ኡንዞሚኖ ይናገራሉ። ሽብርን መዋጋት በጣም ወሳኝ ጉዳያቸው ነው። የዴሞክራሲ የሥልጣን ሽግግርም እንዲሁ። በእነዚህ ሁለት ቁልፍ ጉዳዮች ላይ ዩናይትድ ስቴትስ ያሏትን አቋሞች ለማስረገጥ አጋጣሚ ይፈጥራል። ሥልጣን የሙጥኝ ለሚሉ የአፍሪቃ መሪዎችም ጠንከር ያለ መልእክት ለማስተላለፍ ይረዳል። የአፍሪካ ህብረትና ዩናይትድ ስቴትስ መቶ በመቶ በሚባል መልኩ ሲስማሙ አይታዩም። የዓለም አቀፉ የወንጀል ፍርድ ቤት በጅምላ ፍጅት የእስር ማዘዣ ያወጣባቸውን የሱዳኑን ፕሬዚዳንት ኦማር አልበሽር በደቡብ አፍሪካ በጉብኝት ላይ ሳሉ ፕሪቶሪያ በቁጥጥር ስር ባለመዋሏ ዩናይትድ ስቴትስ ደስተኛ አይደለችም። ከዚህም በተጨማሪ እንደ ብሩንዲ ባሉ ሀገሮች መሪዎች ለሶስተኛ የሥልጣን ዘመን ለምርጫ ለመቅረብ ሕገ መንግሥታዊ ትርጉም ሲቀይሩ ዩናይትድ ስቴትስ ተቃውማለች። በሌላ በኩል ደግሞ የዩናይትድ ስቴትስ ባለስልጣናት ለአፍሪካ ህብረት ያላቸው ከበሬታ እየጨመረ መምጣቱን ነው የሚናገሩት። ውጤታማ ስራ የሚሰራ ወደፊትም ብዙ ስራ የሚጠብቀው ድርጅት ነው። በአህጉሪቱ ዙሪያም የተከበረ ነው። ስለዚህ ራቅ አድርገን የአፍሪካ ህብረትን ለ2063 ያለውን አጀንዳ የተመለከትን እንደሆነ አፍሪካ ህብረት በአህጉሪቱ ይበልጡን ጠንካራ ተቋም የሚሆን ይመስለኛል። በአፍሪካ ጉዳዮች የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ ናቸው። ተንታኞች የአፍሪካ ህብረት ዩናይትድ ስቴትስን እንደሚፈልጋት ሁሉ ዩናይትድ ስቴትስም አህጉራዊውን ህብረት ትፈልገዋለች። ዋናውን ወጪውንም ሸፋኟ ራሷ ዩናይትድ ስቴትስ ነች። ታዲያ ሌሎችም ብዙ አፍሪካን ፈላጊዎች እንዳሉ አህጉራዊቷ ተንታኝ ሌዝሉ ቫውዱራ ይገልጻሉ። ዩናይትድ ስቴትስ አፍሪካ ውስጥ መስራት መንቀሳቀስ፣ አንዳንድ ስምምነቶችን ከአፍሪካ ጋር ማግኘት የምትፈልግ ከሆነ ቻይናንም ለመፎካከር ካሻች ያለ ጥርጥር የአፍሪካ ህብረትን መጠቀም ያስፈልጋታል። በዚህና በሌሎችም ምክንያቶች ይህ ከአፍሪካ ጋር ጠንካራ ትስስር ያላቸው የመጀመሪያ አሜሪካ ፕሬዚዳንት ለሆኑት ሚስተር ኦባማ እንደ መሪ ትተውት የሚያልፉትን የታሪክ ቅርስ አቅጣጫ በማስያዝም የሚረዳ ጉብኝት ይሆናል ሲሉ ተንታኞች ይገልጻሉ። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ እናንተ ልታከናውኑት የማይቻላችሁ አንዳችም ነገር የለም ሲሉ ለኬንያ ወጣቶች የማበረታቻ መልእክት አስተላልፈዋል። የቪኦኤ የዋይት ሀውስ ዘጋቢ አሩ ፓንዴ ሚስተር ኦባማ ትላንት እሁድ ናይሮቢ ውስጥ ያደረጉትን ንግግር ላይ ያጠናከረችውን ዘገባ ቆንጅታይ ታቀርበዋለች። I am proud to be the first American president to come to Kenya. And of course, I'm the first Kenyan American to be president of the United States. በአሜሪካ ፕሬዝደንትነት ወደ ኬንያ በመምጣት የመጀመሪያ በመሆኔ ኩራት ይሰማኛል። በእርግጥም የመጀመሪያው ኬንያዊ አሜሪካዊ የዩናይትድ ስቴትስ ፕሬዝደንትም ነኝ። እኒህ ከኬንያዊ አባት የተወለዱ ፕሬዝደንት የሀገሪቱን ወጣቶች ሙስናን፣ በወገን መሿሿምንና ጎሰኝነትን የማስወገኑን እርምጃ መቀጠል አለባችሁ በማለት ጥሪያቸውን አሰምተው ታሪካዊ ጉብኝታቸውን ሲያጠናቅቁ ታዳሚው በታላቅ ስሜት በሆታን የተቀበላቸው ፕሬዝደንት ባራክ ኦባማ በአንድ ስቴዲየም ሞልተው ለታደሙት አራት ሺ ተማሪዎች ባሰሙት ንግግር ለዚያ እርምጃ መሰረት የሚሆነው ግን ከሙስና በጸዳ ተቃራኒ ድምጾችንና አንድነትን የሚያከብር ህብረተሰብ አማካይነት ነው ብለዋል። I want to be very clear here. A politics that's based solely on tribe and ethnicity is a politics that's doomed to tear a country apart. It is a failure. And, but I'm Gil Saladar Gim Michaud Bagosa, Bezer Bichaita Maserata Politica, Hagarin Demibet Hatino, Utetu, Utkatino. ሚስተር ኦባማ ይህን የተናገሩት የኬንያ ባለስልጣናት ጽንፈኛ እስላማዊ ቡድን አልሸባብ ላይ በሚያካሂዱት ውጊያ ሙስሊሞችንና ሶማሌዎችን ያላግባብ ኢላማ ያደርጋሉ ተብለው እየተወነጀሉ ባሉበት በአሁኑ ወቅት ነው። የዩናይትድ ስቴትሱ ፕሬዚደንት ወደ ኬንያ የመጣሁት ይቺ ሀገር ጠንካራ ዲሞክራሲያዊ አስተዳደር መስርታ ለመላ ህዝቧ እድሎችን ከፍታ ግጭትን እምቢ በሚል የብሔራዊ አንድነት ስሜት ስታድግ ለማየት እንደ ጓጓ ወዳጅ ሆኜ ነው ሲሉ አስገንዝበዋል። በእድገት ወደፊት መራመድ በራስ ታሪክ ውስጥ ያለፉትን ጥቁር ነጥቦች ከልብ መጋፈጥን፣ ለዜጎቻችሁ የበለጠ መብትና ዕድል መስጠትን ይጠይቃል። እኛ በአሜሪካ ልዩነቶቻችንን እንደ ጥንካሬ እንጂ እንደ ድክመት ላለማየት ግ እንደምንሞክረው በዚህች አገር ይህንኑ ማድረግ የግድ ይላል። ሚስተር ኦባማ በተለይ ሴቶችንና ልጃገረዶችን ስለሚጨቁኑ የቆዩ ልማዶች በስሜት ሲናገሩ ተሰብሳቢው ይበልጡን በሆታና በጭብጨባ ድጋፉን ገልጾላቸዋል። ትሪንግ ወመን አዝ ሰከንድ ክላስ ሲቲዘንስ ኢዝ አ ባድ ትራዲሽን ኢት ሆልድስ ዩ ባክ ሴቶችን እንደ ሁለተኛ ዜጋ መያዝ መጥፎ ልማድ ነው። ወደ ኋላ ያስቀራል። ወሲባዊ ጥቃት፣ የቤት ውስጥ ሁከትን ምንም ዐይነት ተገቢ የሚያደርገው ምክንያት የለም። ወጣት ሴቶች በምንም ምክንያት በግርዛት መሰቃየት የለባቸውም። ልጆችን ዕድሜያቸው ሳይደርስ ወይም በግድ መዳር በአንድ የሰለጠነ ኅብረተሰብ ውስጥ ቦታ የለውም። እንዲህ ያለው ልማድ ምዕት ዓመታት ያስቈጠረ ነው። በሃያኛው ምዕት ዓመት ቦታ የለውም። እነዚህ ቃላትና ልጃገረዶች የትምህርት እድል፣ ሴቶች የስራ እድል እንዲያገኙ ያስፈልጋል በማለት ፕሬዝደንቱ ያሰሟቸው ጥሪዎች ናቸው። የዴስታር ዩኒቨርስቲዋን ተማሪ ኤሚ ጋቺኒን ልቧን የመሰጡት ደስን ያለኝ ምክንያቱም ሴት እንደመሆኔ ይህንን ነው መስማት የምፈልገው። እንበልና አንድ ቀን ፖለቲካ ውስጥ መግባት ብፈልግ አፍሪካ ውስጥ ያለው ህጉና አድሏዊ አስተሳሰቡ የምክር ቤት መቀመጫ ለመያዝ ያስቸግረናል። ግሩም አበረታች ንግግር ስትል ፕሬዚደንት ባራክ ኦባማ በናይሮቢው ሳፋሪኮም ስቴዲየም ያደረጉትን ንግግር በማድነቅ የገለጸችው ደግሞ የ21 ዓመቷ ግሬስ ካሮሪ ነች። እኛም ለትልቅ ስራ መብቃት እንችላለን። እሳቸው የአሜሪካ ፕሬዝዳንት መሆናቸው በጣም ያኮራናል፣ ያበረታታናል። የተስፋን መልእክት ሰንቀው ለዩናይትድ ስቴትስ ፕሬዝደንትነት የተመረጡት ኦባማ ለአባታቸው ሀገር፣ ለኬንያ ቀጣይ ትውልድም ይህንኑ መልእክት አስተላልፈዋል። አሁንም ከፕሬዚዳንት ኦባማ የአፍሪቃ ጉብኝት ጋር የምንቆይበት ርዕስ ነው። ተከታዩ ታዲያ ከኬንያ ወደ ኢትዮጵያ ጉዳዮች ነው የምንሻገረው። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በኢትዮጵያ ያደረጉት የመጀመሪያው ኦፊሴላዊ ጉብኝት የደስታ ስሜት ፈጥረዋል ሲል ይንደረደራል። ከፍተኛ ጥንቃቄም ተደርጎለታል። የኢትዮጵያን መንግስት የሚተቹ ወገኖች የባሰበት መጥቷል ያሉት አምባገነን አስተዳደር የዜጎችን ሀሳብ በነፃነት የመግለጽ መብት ያፍናል ነው የሚሉት። የአሜሪካ ድምፅ ዘጋቢ አኒታ ፖል ተራው ኢትዮጵያዊ ከፕሬዝዳንት ኦባማ ጉብኝት ምን እንደሚጠብቅ ለማወቅ ጥረት አድርጋለች። ፕሬዝዳንት ባራክ ኦባማ አዲስ አበባ ከመግባታቸው አስቀድሞ የተጠናቀረውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ያቀርበዋል። ፕሬዝዳንት ባራክ ኦባማ ኢትዮጵያን በኦፊሴል ለመጎብኘት እየተዘጋጁ ባሉበት ወቅት በአዲስ አበባ ጎዳናዎች ላይ ከአሜሪካ ሰንደቅ ዓላማ በልጠው የታዩት ጠመንጃዎች ናቸው። በዋና ከተማዋ አብዛኞቹ አውራ መንገዶች በጥቂት ሜትሮች ተራርቀው ኤኬ 47 ጠመንጃዎች የታጠቁ የፌዴራሉ ፖሊሶች ተመድበዋል። የአዲስ አበባ ፖሊስ በበኩሉ በየስፍራው ኬላ ሰርቶ መኪኖችን በማስቆም ከነተሳፋሪዎቹ ይፈትሻል። ይህን መሰሉ ለጸጥታ ጥበቃ የሚሰጥ ትኩረት ሽብርተኝነትን በምስራቅ አፍሪካ ለመዋጋት በተያዘው ጥረት ኢትዮጵያን ቅርብ የዩናይትድ ስቴትስ ሸሪክ አድርጓታል። ጽንፈኛው የአልሻባብ ቡድን በጎረቤት ኬንያና እርቆም በዩጋንዳ ጥቃት ያደረሰ ቢሆንም ኢትዮጵያ ግን ከድንበሯ እንዳያልፍ አድርጋለች። በያዝነው የአውሮፓውያኑ ጁላይ ወር መግቢያ በሶማሊያ ያሉ እማኞች ሶስት ሺህ የኢትዮጵያ ወታደሮች አልሻባብን ኢላማ ለማድረግ መሆኑ በሚታምን እንቅስቃሴ ሶማሊያ መግባታቸውን ተናግረዋል። አንዳንድ የመንግስቱ ተቺዎች ከእነርሱም መካከል ታሳሪ ጋዜጠኞችና አምደኞች ይገኙባቸዋል። ይህ አሁን የሚታየው የደህንነት ጥበቃ የዜጎችን የሲቪክና ሰብአዊ መብቶች በጣሰ መልክ የሚካሄድ ነው ይላሉ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ኢትዮጵያን አስመልክቶ በየዓመቱ በሚያወጣው የሰብአዊ መብቶች አያያዝ ሪፖርቱ በርካታ ስጋቶች እንዳሉት ይገልጻል። ከእነዚህም መካከል ሐሳብን በነጻነት የመግለጽና ማኅበር የማቋቋም መብቶችን ይገድባል የተቃዋሚ ፓርቲ አባላትንና ጋዜጠኞችን ማዋከብና ማስፈራራት፣ አልፎም ህገወጥ ግድያ፣ ሰቆቃ፣ ድብደባና ታሳሪዎችን መድፈር በመንግስቱ የጸጥታ ኃይሎች ይፈጸማሉ ሲል ይዘረዝራል። ብዛት ያላቸው ቪኦኤ ያነጋገራቸው የአዲስ አበባ ነዋሪዎች ስለ ሚስተር ኦባማ ጉብኝት አስተያየት እንደሌላቸው ነው የተናገሩት። አንዳንዶቹ ከመጀመሪያው አፍሪካዊ አሜሪካዊ የዩናይትድ ስቴትስ ፕሬዝደንት ብዙ ጠብቀው እንደነበርና የፈየዱት ባለመኖሩ እንዳልተደሰቱባቸው ይገልጻሉ። ሌሎች ደግሞ ከጉብኝታቸው ተስፋ ይጠብቃሉ። የመረጃ ቴክኖሎጂ ሥራ አስኪያጁ ሳምሶን ክፍሎም ከአሜሪካ ኢንፎርሜሽን ቴክኖሎጂ ኢንዱስትሪ ጋር ይበልጥ ትብብር መኖር ጠቃሚ ነው ይላል። ትልቁ ምኞቱ ምን እንደው ሲናገር ግን ምናልባት የተሻለ ነጻነት እንደ እውነቱ ከተሻለ ቴክኖሎጂ በፊት አዎ፣ የተሻለ ነጻነት። የባንክ ተቀጣሪው መላኩ ዓለሙ ደግሞ ለሚስተር ኦባማ በጣም በጥንቃቄ የታቀደው የጉብኝት መርሃ ግብር ትክክለኛውንና የአብዛኛውን ኢትዮጵያዊ ሕዝብ አኗኗር ሁኔታ እንዳያይ ሊጋርድ ይችላል የሚለውን ስጋት አስተጋብቷል። ፕሬዚደንቱ ኢትዮጵያ ውስጥ አለ የሚባለው እድገት ትክክለኛ መሆን አለመሆኑን ማየት አለባቸው። መንግሥት ነው ወይስ ተቃዋሚዎች ሐቀኞቹ? ይህንን ሊያዩ ይገባል። መንግሥት ሰብዓዊ መብቶች ይከበራሉ ይላል፣ ተቃዋሚዎች የት ቦታ ሲሉ ይጠይቃሉ። ይህን ራሳቸው ማየት ይጠበቅባቸዋል። ቪኦኤ የአሜሪካ ድምፅ ራዲዮ ጣቢያ አቶ መላኩን ካነጋገረ በኋላ ፊልም ማንሳቱን አቁሞ በአስቸኳይ አካባቢውን ለቆ እንዲሄድ በአዲስ አበባ ፖሊስ ታዟል። አሉላ፣ ዛሬ ለየት ያለ ሙዚቃ ያለን መሰለኝ። ልክ ነው አዳነች፣ ቀኑም ለየት ያለ ነው። ዛሬ ዋናው ትኩረታችን አብላጫውን የስርጭታችንን ሰዓት የያዘው የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ነው። ዜማውም ወደዛ የሚወስደን ይመስላል። ቴዲ ማክ ነው ሙዚቀኛው ለባራክ ኦባማ መቀበያ ያዘጋጀው ንስ ማለት ነው Obama አድማጮች አሁን ደግሞ ከእናንተው የደረሱንን አስተያየቶች መልሰን ለእናንተ እናሰማለን። ጠናሰመኛ ቪዎች እንደምንከረማችሁ በእውነት እናንተ በአቀራረባችሁ ሁሉ በእውነት የአንድ ጋዜጠኛ ስነ ምግባር የተላበሳችሁ ናችሁ። በእውነት ስለ እናንተ በጣም እግዚአብሔርን አመሰግናለሁ። ሁሉም ነገር ሳትደብቁ ግልጽ እና ግልጽ የሆነ መልእክቶቻችሁ ናቸው የምታስተላልፉልን። ያላችሁ አሁን እኔ ለማለት የፈለግኩት ሰሞኑን በጣም አስገራሚ ነገር ስለሰም በሰባት መሪዎች በሙሉ ከዶክተር ብርሃኑ ጨምሮ ማለት ነው ወደ ኤርትራ ጓዛቸውን ሸክፈው ሄደዋል ተብሏል። በጣም አስቂኝ ድራማ ነው የምለው እውነት እዛ ሄደው በኤርትራ ምድር ውስጥ ገብተው እዛ ላይ ይሄ በትክክል እኔ ውጊያን ያካሄዳሉ የሚል እምነትም የለኝም። ካለም እንግዲህ ያው ለወደፊቱ የሚታይ ነው። ዞሮ ዞሮ ግን ምን ነው ወያኔን ስርአትን ለመገርሰስ ከኢጅፕት ከቱኒዚያ፣ እነዚህ ከአረብ ሀገሮች ምን እኛ ኢትዮጵያ ምን እንማራለን ነው ምንድን ነው? በዛም ሄድን ሰው ማጥፋት ነው፣ በዛም ተባለ ሰው ማጥፋት ነው። ይሄ ከሆነ አገር ውስጥ እሱ ነው ህዝቡን አነሳስቶ እንዲያውም የአለም አቀፍ ሚዲያም ይናኛል የአለም አቀፍ ሚዲያ ሽፋንም ጭምርም ይሰጠዋል። መንግስትም ራቁትነቱንም ሊያስቀረው ይችላል። ህዝቡንም አንቀሳቅሶ ብዙ ነገሮች ማድረግ ይችላል። በውጪ ሂዶ እቺ ጦርነት እከፍታለሁ ማለት ግን እኔ እቺ እዚህ ያደረግን በዚህ ገባን ብሎ ገንዘብ ለመሰብሰብ ካልመስጠቀር ሌላ ተአምር ይፈጥራሉ ብዬ አላምንም። ይሄ እንደው የጅል ጨዋታ ነው የምለው። በመጀመሪያ የከበረ ሰላምታዬን አቀርባለሁ ካለሁበት መላኩንሻ ነኝ ለሀያሉ ቅዱስ መልአክ የቁልቢው ገብርኤል በዓል የክርስትና እምነት ተከታዮች እንኳን አደረሳችሁ። በመላው ኢትዮጵያ በምትገኙና እንዲሁም ከኢትዮጵያ ውጭ በስደት ላላችሁ ወገኖቼ ሁሉ እንዲሁም በጾም ለከረማችሁት የሙስሊሙ እምነት ተከታዮች ሁሉ ኢድ ሙባረክ እላለሁ። በድጋሚ እንግዲህ ሀያሉ ቅዱስ ገብርኤል፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላልና የኢትዮጵያን ትንሣኤ የሚያብስበት ጊዜውና ሰዓቱ ደርሷል። እኛም ለነጻነታችን ቆመናል። ዛሬ ለነጻነታችን ኢትዮጵያን ትንሳ ያብስረን ለሀገራችን ምድር ስደት በቃም ብለን እንዲያበቃን ሁላችሁም ኢትዮጵያኖች በጋራ እንቁም። ላለው ኢትዮጵያና ህዝቧን እግዚአብሔር ይባርክ። የሃይማኖት አባቶች በገዳም ያላችሁ ሁሉ በጸሎት አስቡን። እኛ ልጆቻቸው የአያቶቻችንን ገድል ፈጽመን ለኢትዮጵያ ነጻነት እንቆማለን። መሪዎቻችንም በበረሃ ገብተዋል። ድል ለኢትዮጵያ ህዝብ። ኢትዮጵያና ህዝቧን እግዚአብሔር ይባርክ። ዜዎች አመሰግናለሁ። መልካም አውድ አመት ይሁንላችሁ። አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። በፕሮግራሞቻችን ላይ በሚቀርቡ ዝግጅቶች አስተያየቶቻችሁን አድርሱን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ31 ነው። ዋና ዋናውን የምሽቱን አበይት ዜናዎች አዳነች ፍሳ ታሰማናለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዩናይትድ ስቴትስና ኢትዮጵያ በብዙ ጉዳዮች ላይ ጠንካራ አጋሮች ናቸው ካሉ በኋላ የኢትዮጵያ መንግስት ተቃዋሚ ፓርቲዎችና ጋዜጠኞች በበለጠ ነጻነት እንዲሰሩ እንዲፈቅድ ጥሪ አቅርበዋል። ፕሬዚደንት ኦባማና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በህብረት ሆኖ ዛሬ ባደረጉት ጋዜጣዊ ጉባኤ ፕሬዚደንት ኦባማ ኢትዮጵያ በኢኮኖሚ እድገት ላይ ያላትን ቦታ አሞግሰዋል። ሀገሪቱ በሚሊዮኖች የሚቆጠሩ ዜጎችን ከአስከፊ ድህነት አድናለች ኢትዮጵያ አልሸባብ የተባለውን ጽንፈኛ ቡድን በመታገር ረገድ ወሳኝ ሚና ተጫውታለች ብለዋል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው ኢትዮጵያ የሰብአዊ መብት አያያዝንና የመልካም አስተዳደርን ጉዳይ ለማሻሻል ቆርጣ የተነሳች መሆኗን ገልጸዋል። ለዲሞክራሲ ያለን ቁርጠኝነት ጽኑ እንጂ የላለ አይደለም፣ በማለትም አስረግጠዋል። የተባበሩት መንግስታት ድርጅት ከኤርትራ ወደ አውሮፓ ስለሚጎርፉት ኤርትራውያን ጉዳይ ምርመራ እንዲያካሄድ እና ኤርትራውያኑ ስደተኞች ህገወጥ በሆነ መንገድ የሚያሸጋግሩትን ሰዎች ለፍርድ እንዲያቀርብ ኤርትራ ትላንት ጠይቃለች። አልሸባብ ሞቅዲሾ በሚገኘው ጃዚራ ሆቴል ሆዝ ፓሌስ በተባለው ሆቴል ላይ ትላንት ባደረሰው የቦምብ ጥቃት የሙት ሰዎች ብዛት 18 ደርሷል። ክቡራትና ክቡራን አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሀዬን ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረን አንብበነዋል። አሁን ወደ ቀዳሚው ዘገባ እናልፋለን። አሁን ወደ ቀዳሚው ዘገባ እናልፋለን። በመግቢያችን ያስተዋወቅ ነውን በፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝት ዙሪያ የተሰናዳ ትንታኔ ጨምሮ ሌሎች ቅንብሮችም አሉን። ታዲያ አሁን በቀጥታ የምናልፈው ወደ ሳምንታዊው ስፖርት ነው። አዘጋጅና አቅራቢ ሰለሞን ክፍሌ በቦጎታ ኮሎምቢያው ዓለም አቀፍ ግማሽ ማራቶን የሴቶቹን ኢትዮጵያ የወንዶቹን ኬንያ አሸነፉ። በአጠቃላይ ውጤት የኢትዮጵያ አትሌቶች ብልጫ አሳይተዋል። በእግር ኳስ ሜክሲኮ የዘንድሮውን የወርቅ ዋንጫ አነሳች። እንደምን አመሽታችሁ ልኛል የተከበራችሁ አድማጮች። የአገር ውስጥ ዜናዎችም አሉን። አብራችሁን ቆዩ። በሴቶቹ አማኔ ጎበናና ሹሩ ደምሴ ተከታትለው በመግባት ድል የተቀዳጁበትን የቦጎታውን ግማሽ ማራቶን ሩጫ ዜና ላስቀድም። እንደተጀመረ አምልጠው የወጡት አራቱ አትሌቶች ብርሃኔ ዲባባ፣ ሹሬ ደምሴ፣ አማኔ ጎበናና ኬንያዊቷ ሻርን ቼሮፕ ነበሩ። ከአስረኛው ኪሎ ሜትር በኋላ ደግሞ ሹሬ ቀድማ ሄደች። ይከተሏት በነበሩ ሦስቱ ላይ ግን ሰፊ ልዩነት መፍጠር አልቻለችም። አስራ አምስተኛው ኪሎ ሜትር ላይ የቀዳሚ ሯጮች ቁጥር ወደ ሶስት ወረደ። አማኔ አመራሩን ያዘ። በመጨረሻው ኪሎ ሜትር ላይ አማኔ ከሹሩ በአስር ሜትር ገሰገሰች። በዚያው ርቀት በአንደኝነት ስትጨርስ ያስመዘገበችው ጊዜም አንድ ሰዓት አስራ ሶስት ደቂቃ አርባ አራት ሴኮንድ ሆኗል። ሁለተኛ ሹሩ ደምሴ፣ ሦስተኛ ሻሮን ቼሮፕ፣ አራተኛ ጉቴኒ ሾኔ። በወንዶቹ አንደኛው ስታንሊ ቢዮት ከኬንያ ሲሆን በሁለተኝነት ተከትሎት የገባው ደግሞ ኢትዮጵያዊው ታደሰ ቶላ ነው። ጊዜያቸው አንድ ሰዓት 3 ደቂቃ ከ15 እና አንድ ሰዓት 4 ደቂቃ ከ47 ሴኮንድ ሆኗል። በወንዶቹ ሦስተኛና አራተኛ የወጡትም የኢትዮጵያና ኬንያ አትሌቶች ናቸው። ኪሙታይ ኪፕኖምና ጸጋይ መኮንን ይባላሉ። ይህን በዚሁ ላብቃ። ለእግር ኳሱ ስፖርት ዜና ወደ አዲስ አበባ ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ወስዳችኋለሁ። ገዛኸኝ መቀጠል ትችላለህ። አመሰግናለሁ ሰለሞን። ከሀያ ዓመት በታች የዓለም ሴቶች እግር ኳስ ዋንጫ ለመሳተፍ የሚያስችለው የመጀመሪያ ማጣሪያ የመልስ ጨዋታ በተለያዩ የአፍሪካ ከተሞች በሳምንቱ መጨረሻ ላይ ተካሂደዋል። የኢትዮጵያ ከሀያ ዓመት በታች ሴቶች እግር ኳስ ቡድን ትናንት በባህር ዳር ስቴዲየም ከካሜሮን አቻው ባደረገው የመልስ ማጣሪያ ሁለት ለአንድ በማሸነፍ ድል ቀንቶት ወደ ሁለተኛው የማጣሪያ ምዕራፍ ተሸጋግሯል። በኢትዮጵያ ወጣት ሴቶች ብሔራዊ እግር ኳስ ቡድን በአስራ ዘጠነኛውና በሰማንያኛው ደቂቃ ሁለቱንም ጎል ያስቆጠረችው ጎል አዳኟ እና የጉሉ አምበል ሎዛ አበራ ትባላለች። ሎዛ አበራ ከጨዋታው በፊትም ሁለት ጎል እንደማገባ ስሜቴ ውስጤ ነግሮኛል በማለት ተናግራ ነበር። ቃሏን አስጠብቃ መውጣቷ

ትናንሾቹ ልዩሴዎች እየተባሉ የተጠሩበትን የሙገሳና ቅጽል ስም ከትላንቱ ድል በኋላ የአባይ ፈርጮች በሚለው ስማችን መጠራቱን መርጠናል። የአባይ ፈርጮች ስማችን በሁሉም ዘንድ ይለመድልን ሲሉ በአንበሏ በሎዛ አበራ በኩል ተጫዋቾቹ መልዕክት አስተላልፈዋል። በሌላው ተመሳሳይ የመልስ ጨዋታ ቡርኪናፋሶና አልጄሪያ አንድ ለአንድ በመለያየታቸው ቡርኪናፋሶ የቡርኪናፋሶ ቡድን በመጀመሪያው ማጣሪያ ሁለት ለአንድ አሸንፎ ስለነበር አጠቃላይ ውጤት ሶስት ለአንድ ቡርኪናፋሶ ፓሶቲስ ብሔራዊ ቡድን ወደ ቀጣዩ ማጣሪያ ማለፉን አረጋግጧል። በቀጣዩም ከኢትዮጵያ ከአባይ ፈርጦቹ ጋር በሁለተኛው የማጣሪያ ምዕራፍ ይገናኛሉ። በሁለቱ አሸናፊ የሚሆነው ደግሞ ሌላ ሶስተኛና ወሳኝ የሆነ ማጣሪያ ይጠብቀዋል ማለት ነው። ሌላው የእግር ኳስ ዜና ወደ ሰሜን ለንደን አርሴናል ሜዳ የኢሚሬትስ ዋንጫ ያመራናል። አራት ቡድኖች ለዋንጫ ሽም ያደረጉትን የአንድ ሳምንት ፍልሚያ ትናንት በባለሜዳው በአርሴናል አሸናፊነት ተጠናቋል። አርሴናል ዋንጫውን ከአራት ዓመት በኋላ ማግኘት የቻለው የጀርመኑን ወልፍስበርግን አንድ ለባዶ በመርታት ሲሆን፣ ለዱል ያበቃቸውን ብተኛ ጎል ያስቆጠረው የቡድኑ አንጋፋ ተጫዋች ሲዮ ወልኮት ነው። አዲስ ፈራሚ ግብ ጠባቂ ፒተር ቼክም ለመጨመሪያ ለመጀመሪያ ጊዜ ለአርሴናል ተሰልፎ ተጫውቷል። ጠንካራ ጎል ሙከራዎችን በማክሸፍም ድንቅ ብቃቱን አስመስክሯል። ዘለማ የእግር ኳስ ጫወታ መካከልና ሰሜን አሜሪካ እንዲሁም የካሪቢያን ሀገሮች የኮንካፍ ወርቃማ ዋንጫ ይሆናል። አዘጋጇ ሜክሲኮ በዝግጅቱም ተሳክቶላት ተመስግናለች። በፍጻሜ የደረሰውም የሜክሲኮ ብሔራዊ ቡድን ደግሞ ጃማይካቸውን ሶስት ለአንድ በምርታት ዋንጫውን አንስቶ ደስታውን እቅፍ አድርጎታል። በዋንጫው ባለቤት ይሆናል ተብሎ ከውድድሩ በፊት ቅድሚያ ግምት ተሰጡት የነበረው የዩ ኤስ አሜሪካ ብሔራዊ ቡድን ሶስተኝነቱንም ማግኘት አልቻለም። ፓናማና የዩ ኤስ አሜሪካ ለደረጃ ተጫውተው አንድ ለአንድ አሳብ ጥቷል። አሸናፊውን ለመለየት በተሰጠው የመለያ ምቶች የፓናማ ብሔራዊ ቡድን ስድስት ለአምስት በመርታት ሶስተኛ ሆነው የነሐስ ሜዳሊያ ተሸላሚ ሆነዋል። ይሆነዋል ገዛኝ ጽዮን መስቀልን ለሪፖርቱ አመስግኜ ያበቃለሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዛው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ሰለሞን ክፍሌን ለስፖርት ዝግጅቱ አመሰግናለሁ። አድማጮች፣ ቀደም ብለን በመግቢያችን ያስተዋወቅ ነው የምሽቱ አበይ ዘገባ ነው። ቀዳሚው በኢትዮጵያ ቀጣይ እድገት ሊኖር የሚችለው በመረጃዎች ፍሰትና በግልጽ የሀሳብ ልውውጥ ላይ ሲመሰረት መሆኑን ፕሬዚዳንት ባራክ ኦባማ አሳሰቡ። አንዳንድ በኢትዮጵያ ሲንቀሳቀሱ የቆዩ ቡድኖችን አሸባሪዎች ለማለት መረጃ የለም ነው ያሉት። በኢትዮጵያ ዲሞክራሲን ለመገንባት ነባሩ ኢትዮጵያ የዲሞክራሲያዊ ባህል ትልቅ ፈተና የዲሞክራሲያዊ ባህል ትልቅ ፈተና መሆኑን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገልጠዋል። መለስካቸው አምሃ እንዲህ አጠናቅሮታል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እና የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ከእኩለ ቀን በኋላ በብሔራዊ ቤተ መንግሥት በጋራ በሰጡት ጋዜጣዊ መግለጫ ሁለቱም መሪዎች ቀደም ባሉት ሰዓታት የተወያዩባቸውን ጉዳዮች አጠር አድርገው አውስተዋል። ፕሬዚዳንት ኦባማ አገራቸው ከኢትዮጵያ ጋር ያላትን ከመቶ ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት አስታውሰው ዛሬ ሁለቱ መንግስታት የደረሱበትን ጠንካራ ሁሉን አቀፍ አጋርነት አስምረውበታል። በመጨረሻም ቀጣይነትና ሁሉን አቀፍ እድገትም ሆነ ልማት እንዲሁም የተለያዩ ገጽታዎች ያሉትን ደህንነት ለማረጋገጥ መልካም አስተዳደርን ይጠይቃል ብለዋል። ከጠቅላይ ሚኒስትር ኃይለ ማርያም ጋር የነበራቸው ውይይት ግልጽ እንደነበረ የጠቀሱት ፕሬዚደንት ኦባማ በኢትዮጵያ ቀጣይ እድገት ሊመጣ በሚችልበት መንገድ ላይ እንደተወያዩ ገልጸዋል። የኢትዮጵያ እድገት መቀጠል የሚወሰነው በመረጃ በነጻነት መንሸራሸርና ሀሳቦችን በግልጽ መለዋወጥ በማስቻሏ ነው። ሁሉም ድምፆች ሲሰሙ ህዝቡ የፖለቲካ ሂደቱ አካል መሆኑን ሲያውቅ ሀገር ይበልጥ ጠንካራ ይበልጥ ስኬታማ ይበልጥ በፈጠራ ችሎታ የተሞላች ትሆናለች ብዬ አምናለሁ በመሆኑም ኢትዮጵያ መልካም አስተዳደርን ለማስረጽ ሰብዓዊ መብቶችን መሠረታዊ ነፃነቶችን ለማክበርና ዲሞክራሲን ለማጠናከር ልትወስዳቸው በሚገባ እርምጃዎች ላይ ተወያይተናል ይህ ደግሞ ንግግሮቻችን ጥልቀት እያገኙ እንዲሄዱ የምንፈልግበት መስክ ነው ምክንያቱም በኢትዮጵያ ተስፋና በህዝቧ በብርቱ እናምናለን። ሁለቱ መሪዎች አጭር የመግቢያ ንግግራቸውን ካጠናቀቁ በኋላ እድል የተሰጣቸው ጋዜጠኞች ያቀረቧቸው ጥያቄዎች ተጨማሪ ማብራሪያ ያስገኙ ይመስላሉ። ከቀረቡት ጥያቄዎች መካከል በዩናይትድ ስቴትስና በኤርትራ ውስጥ የሚገኙ አሸባሪ ድርጅቶች የኢትዮጵያን ጸረ ሽብር ትግል እያደናቀፉ ናቸው፣ ከዚህ አኳያ ዩኤስ አሜሪካ ኢትዮጵያን በምን ዘዴ ልትረዳ ትችላለች የሚል ነበረ። የፕሬዚዳንት ኦባማ መልስ ግልጽ ነበረ። የሀገራቸው ፖሊሲ ሽብርተኝነትን በየትም ይቃወማል የሚል ነው። የኢትዮጵያን መንግሥት ጨምሮ ማንኛውንም ዴሞክራሲያዊ በሆነ መንገድ የተመረጠን መንግሥት በኃይል ለመጣል የሚሞክርን ማንኛውንም ቡድን ይቃወማል ያሉት ፕሬዚዳንት ኦባማ ስለ አንዳንድ በኢትዮጵያ ስላሉ ቡድኖች ግን እንዲህ ብለዋል ኢትዮጵያ ኢትዮጵያ ውስጥ በንቃት የሚንቀሳቀሱ በኢትዮጵያ መንግሥት አመለካከት ብርቱ ስጋት የሚደቅኑ አንዳንድ ቡድኖች መኖራቸውን አውቃለሁ። የእኛ የስለላ መረጃ ግን የሚጠቁመው ቡድኖቹ የኢትዮጵያን መንግሥት ይቃወሙ እንጂ በሽብር ፈጠራ አድራጎት ውስጥ አለመግባታቸውን ነው። እኛ ይህንን የምንመዝንባቸው በጣም ግልጽ የሆኑ ደረጃዎችና መለኪያዎች አሉን። ሆኖም ለጠቅላይ ሚኒስትሩ እንደ ጠቆምኩት፣ በምክክሮቻችንና እየጠበቀ በሚሄደው የስለላ ትብብራችን ትክክለኛ ችግሮችና የእውነተኛ ሽብር ፈጠራ አድራጎቶች ባሉባቸው ማስረጃዎች ላይ እንሰራለን። ማስረጃዎቹ እንዳሉ እናያለን። ከእንዲህ ያለው ጉዳይ ጋር የተያያዘው ነገር የአንዳንድ የተለያዩ ቡድኖችን እንቅስቃሴ በምን በይነው አይነት ብይን ወይም ትርጉም ላይ የሚወሰን ነው። Uh, we tend to be protective of them, even if we don't agree with them. That's true in the United States. That's true everywhere, uh, and we think that's part of what's necessary for a democracy. <laughs> ከእነርሱ ጋር ባንስማማ እንኳ ጥበቃ ልናደርግላቸው ይገባል። ይህ ዩናይትድ ስቴትስ ውስጥ የሚደረግ ነው፣ ደግሞም ሌላ የትም ቦታ ሊሆን የሚገባው ነው። ይህ ደግሞ ለዲሞክራሲ አስፈላጊ አካሉ ነው። መንግሥታቸው ጋዜጠኞችን እንደሚያስር ተጠቁሞ ይህ ሁናቴ እንዲሻሻል ምን እንደሚያደርጉ ጥያቄ የቀረበላቸው አቶ ኃይለማርያም፣ የሰጡት መልስም ነበረ and quality of them because we have not only bad stories to be told, but we have many success stories that has to be told. And so we need you. Uh, this is uh, very important, but we need ethical Gazita nyochin and fellagachoalin blaw uh uh to highlighter saling Nagergun Hagari too bzu yes a kid tagbaratindal wat yes kita drago to chin dakana wenachinna nezihim liza gabubach እንደሚያምኑ ገልጸዋል። በሶማሊያ የአልሸባብን አሸባሪ ቡድን ሕልውና እንዲያከትም ለማድረግ በሚካሄደው ትግል ፕሬዚዳንት ኦባማ ኢትዮጵያ ያላትን መሪ ሚና አድንቀዋል። አብረን ባከናወንናቸው ሁሉ እየተጋገዝን ቆይተናል። ለምሳሌ ወደ ውጊያው ወታደሮቻችንን ማስገባት አያስፈልገንም። ኢትዮጵያውያን ኃይለኛ ተዋጊዎች ናቸው። ኬንያውያንና ዩጋንዳውያን ጦራቸውን በብርቱ መሥዋዕት ማሰማራት ያውቁበታል። ምክንያቱም የአካባቢው መረጋት ያለውን ትርጉም ይገነዘባሉና ነው። ለዚህ ነው ሶማሊያ ውስጥ እየሠራን ያለነው ሁሉ ማሳያ መሆኑን ባለፉ ጊዜያት ደጋግሜ ስናገር የነበረው። ጠቅላይ ሚኒስትር ኃይለማርያም ደሳለኝና ፕሬዚዳንት ኦባማ ከዚህ ጋዜጣዊ መግለጫ በኋላ በደቡብ ሱዳን ጉዳይ ላይ ከሁለቱ ተፋላሚ ወገኖችና ከአካባቢው አገሮች እንዲሁም ከሌሎች የኢጋድ ፕላስ አካላት ጋር በመሆን እንደሚነጋገሩ ታውቋል። ፕሬዚዳንት ኦባማ ነገ በአፍሪካ ሕብረት ተገኝተው ንግግር እንደሚያደርጉም ይታወቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች፣ አሁንም ከፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝት የተመለከተ ርዕስ ጋር ነው የምንቆየው። ትንታኔ በዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢትዮጵያ ጉብኝት ዙሪያ የፕሬዝዳንቱን የመጀመሪያ ውሎና አብይ ክንውን ይዳሰሳል። ትንታኔያቸውንና ትዝብታቸውን የሚያካፍሉን እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህርነት ሲያገለግሉ የቆዩት በወቅታዊ የኢትዮጵያ ጉዳዮች በሚያቀርቡት ትንታኔ የሚታወቁት ዶክተር ዳኛቸው አሰፋ ናቸው። ዶክተሩን ያነጋገረው አሉላ ከበደ ነው። አሉላ። አመሰግናለሁ አዳነች። ባለፈው ሳምንት መገባደጃ ፕሬዚዳንት ባራክ ኦባማ አዲስ አበባ ከመግባታቸው አስቀድሞ የፕሬዚዳንቱን የኢትዮጵያ ጉብኝት ዜና አቀባበልና ከጉብኝታቸው የሚጠበቅ ፋይዳ አስመልክቶ በአጠቃላይ ርዕሰ ጉዳይ ላይ ትንታኔ ሰጥተውን ነበር ዶክተር ዳኛቸው። ዛሬ በፕሬዝዳንት ባራክ ኦባማ አዲስ አበባ በገቡ ማግስት የዕለቱን አነጋጋሪ ርዕሶች የተመለከተ ይሆናል የምሽቱ ትንታኔ። ወደዚያው ንለፍ። በትላንትናው እለት አዲስ አበባ የገቡት ፕሬዚዳንት ባራክ ኦባማን የኢትዮጵያ ጉብኝት ዜና አቀባበልና የሚጠበቁ ፋይዳዎች አስመልክቶ አጠር ያለ የትንተና አስተያየት ሰጥተውናል። አቀባበሉ ምን ይመስል ነበር? ከገቡ በኋላ ያለውን ሁኔታ እስኪ አጠር አድርገን እንመልከት። ለመንደርደሪያ ሲገቡ መቼስ በጉጉት ነበር እዛ ሰልፍ ላይ ማይታሃል። እንደገቡም ወደ አሜሪካን ኤምባሲ ነው የሄዱት። ግን በጣም የሚገርመው በበነገታው የተጀመረው ትንታኔ ነው። አንደኛው ስለ ኢኮኖሚና ኢንቨስትመንት ነው። ሁለተኛው ስለ ጸጥታና ስለ ሰላም ነው። ሶስተኛው ነው እንግዲህ ሶርኒ ይሹ ዋናው ይሹ የዲሞክራሲ ና የመብት ና የነጻነት ጉዳይ ነው ወይም የመልካም አስተዳደር እነሱ ጠቅል ነው እንዳቀረቡ። መልካም ዶክተር ዳኛቸው አሁን ከሚገልጿቸው ጭብጦች አንጻር የተነሱ ሐሳቦች የፕሬዚዳንቱን ድምጾች በሀገር ውስጥ በሚገኙ መገናኛ ብዙሀን ሲዘገቡ ከነበሩ ሁኔታዎችም ህብረተሰቡ በያለበት የሚነጋገርበትም ሁኔታ ካለ እስኪ የመጀመሪያውን ቀን ውሏቸውን በእርሶ እይታ በርሶ ትዝብት ምን ይመስላል? በጣም ጥሩ አሉላ። ዛሬ የተወሰኑ ኤክስፐርት አቅርበው ነው የዋሉት በቴሌቪዥን ላይ። አንደኛ የፖለቲካል መሪዎቹ ቀርበው የፈሩት ነገር ልንገር፣ ሶስት ረድፍ አለ ብያ አለው። የዲሞክራሲና የመልካም አስተዳደር የነጻነትና የመብት ጉዳይ ላይ ነው ስጋት ያላቸው። ሶስተኛው ላይ ነው የመውረድ የምንፈልገው። እሺ ስለ ሶስተኛው ሁለት አይነት የመከላከያ ደጀን ነው ሲያበጀው አሉ ቀኑን ሙሉ የተመካከሩበት ነው። አንደኛ ማንን ነው የሚሉ እንደ ሰራኛቸው ግልጽ ያድርጉልን፣ ማን ናቸው? እሱን ላቅርብ ላሉ ላይ መጀመሪያ የውጭ ጉዳይ ሚኒስትሩና የሬዲዮና ቴሌቪዥን ሚኒስትሩ ሬድዋን የሚሉት ምንድን ነው? ስለ ዲሞክራሲ ጥያቄ ይኖራቸው ይሆናል። እኛ ግን ለመማር ዝግጁ ነን። አሜሪካ የቆየ ዲሞክራሲ አላት እና ተመክሮ ለመቅሰም ተዘጋጀን። አንድ በሌላ በኩል ዲፕሎማቶቹ ቀረቡና ተመክሮ እንቀስማለን አይደለም በግብ ደረጃ ዲሞክራሲን በሚመለከት በግብ አንድ ነን፣ አላማችን አንድ ነው። አካሄዳችን ላይ ግን ልዩነት አሉ ሲሉ ነው የዋሉት ሁለት ረድፍ ነው እንግዲህ ገባ የምልህ ይሄ ይሄ መታየት አለበት። ይሄን ሲሰሩ ነው የዋሉት ዛሬ ቀኑ ሙሉ ማለት ነው። ሌላውን እንተውና አሁን እንግዲህ ምንድነው የመጀመሪያው ጥያቄ ላይ ተመክሮ እንቀስማለን ነው እኔ የምል ይቺ ሀገር ብዙ ሻሚ ቆይ ይቺ ሀገር ናት። እና ሩሎፍ ነው ይሄ ዝም ብሎ ማሰር እና መግረፍ ምናምን መቼስ ከአሜሪካኖች ተመክሯል መሰለኝ። ይሄ መቼስ እንዲህ መደረግ እንደሌለበት የሚያስተምሩን አይመስለኝም። በሁለተኛ ደረጃ በዚህኛው በኩል የተነሳው ጥያቄ ምንድን ነው? በግብ ደረጃ አንድነን። በግብ ደረጃማ አንድ አሁን ኢትዮጵያ ውስጥ ያለው ምንድን ነው መሰል አሉላ ለመግዛት ባለው ፍላጎትና በዲሞክራሲ መሀል በጣም ከባድ ባድ ቅራኔ ያለው እንጂ አይ በግብ አንድነን ምናምን አይደለም። በተለይ በሀገር ውስጥ መገናኛ ብዙሀን ዜናውም በመግለጫ ያቀረቡት ሀሳቦች የተስተናገዱበትን አመላክተውናል። ዶክተር ዳኛቸው እስኪ በቀጥታ ከዛ ጋዜጣዊ መግለጫ የተገኙትን ፍሬዎች ዋና ዋና የሚባሉትን ቅድም እርስዎ በሶስት የከፈሏቸውን ሀሳቦች አንዳንዱን እያነሳን እንወያይ ፕሬዚዳንት ባራክ ኦባማ ሁለቱ ሀገሮች ሽብርን የሚፈርጁበትና ቡድኖች ደግሞ በዚያ ውስጥ ተሳተፉ ሲባሉ ምን ማለት እንደሆነ ያነሷቸው ጭብጦች ውስጥ አንዳንዱን እናንሳ። አንድ የተወሰነ ቡድን በሽብር ሲወነጀል ምን አይነት አንድምታ እንዳለው ያነሳሉ። ይህን የእሳቸውን ንግግር እንስማና ውይይቱን እንቀጥላለን። ይህ የአንዳንድ ድርጅቶችን እንቅስቃሴ ከምንገመግምበት ሁኔታ ጋር ተያያዥነት አለው። ስለ አንዳንድ የፖለቲካ ጉዳዮች የሚያነሱ በተቃዋሚ ፓርቲነት የሚንቀሳቀሱ ከሆነ በዩናይትድ ስቴትስ በሐሳባቸው ባንስማማም፣ እንንከባከባቸዋለን። በሌሎች አገሮችም የሚደረገው ይኸው ነው። ይህም ለዲሞክራሲ አስፈላጊ ነው ብለን ስለምናምን ነው። ዶክተር ዳኛቸው እንደ ተከታተሉት አንድ ድርጅት በፖለቲካ እንቅስቃሴ ውስጥ ያለ ድርጅት በሽብር ከመወንጀሉ በፊት የሚታዩ ጭብጦች ነው ያነሱት። በቅድሚያ አንድ ቡድን አሸባሪ ተብሎ ሊፈረጅ የሚችልባቸውን ምክንያት እማያሟላ ከሆነ አሸባሪ ካልሆነ የተለየ ሀሳብ ስላለው ብቻ እንደማይወነጀል ነው የተናገሩት። እንዲያውም ለዲሞክራሲ አስፈላጊ ነውና እንክብካቤና ጥበቃ እናደርገላቸዋለን ነው ያሉት። እስኪ እዚህ ላይ ያለትን አስተያየት እናስቀድም። ልጅ አሉላ ይሄንን በማለታቸው አንጀታችንን አሽረውታል። እዚህ ኢህአደግ ሽብርተኛ ነው ብሎ የሚያቀርበውን ትርጓሜ አሜሪካኖቹ እንደማይቀበሉ በማያሻማ መልኩ አቅርበውታል። ይሄ በጣም በጣም በጣም ደስ የሚል ነው። ነገር አለ በሀሳብ የተወሰነ ቡድን ስለተለየ ብቻ ሽብርተኛ ተብሎ በስያሜ በስያሜ ሽብርተኛ ሊሆን አይችልም ነው ያሉት። በጣም ነው በደስታ የተቀበልነው። እዚህ ተሰበስበን ስንሰባው እዚህ ጥያቄ ላይ ምንም ፕሬዝዳንት ኦባማ ጋር ነው ያለ ነው። በግልባጩ የኢትዮጵያ መንግስት በሚያነሳቸው ሀሳቦች ዙሪያ ደግሞ ብጥብጥ ከቀሰቀሰ ነውጥ ችግር ካመጣ የሚለውን ያነሳሉ። በግልባጩ የኢትዮጵያ መንግሥት በሚያነሳቸው ሀሳቦች ዙሪያ ደግሞ ብጥብጥ ከቀሰቀሰ ነውጥ ችግር ካመጣ የሚለውን ያነሳሉ። ስጋቴ ነው የሚላቸውን አንዳንዴም በሽብር የሚወነጅላቸውን ቡድኖች አደረጉ ከሚለው ጋር የሚያያዘውን ደግሞ የሚያነሱበትን አጭር ቃል እንስማ። በህጋዊነት የተመረጠን መንግሥት ለመፈታተን ዓመፅ ከተጠቀሙ ያሳስበናል። ስለዚህ ይህን ጉዳይ በተመለከተ መሬት ላይ ያለው እውነት ምንድን ነው የሚለው ነው የሚወስነው። በዚያ ውሳኔ መሠረት ነው በመተባበር የምንሰራው። እንደሰሙት፣ እንግዲህ መረጃ፣ ተጨባጭ መረጃ ያስፈልጋል ብለዋል ብለዋል ሰምቻለሁ። ደጋግም ያሉ በእሱ ላይ ያለሁትን እና አድርገው እኮ ያስቀመጡት ይሄ እኮ የፋክት እኮ ነው፣ ኢምፔሪካሊ የተቀመጠ ሁኔታ መሟላት አለበት ነው ያሉት፣ እንጂ መጀመሪያም እንዳለው ዝም ብሎ በስያሜና በገለጻ የሚሆን ነገር አይደለም፣ በውንጀላ የሚሆን ነገር አይደለም። ይሄ ከሆነ እነሱ እንደሚሉት ከመስመር የወጣ ነገር ካለ ከእንሰርናለን ያሉት ማንም መንግሥት ሊኖረው ይገባል። እና እዚህ ላይም እኔ በደንብ ስኮር ያደረጉ ይመስለኛል ፕሬዚዳንቱ። አሉላ እስኪ ወደ ሌላ ጭብጥ ጥሎ ሰዶት አሁንም ከንግግራቸው ጋር እናዛምዳለን። በዓለም ዙሪያ አንዳንዶች ኢትዮጵያን ቀድሞ ከደረሱባት የድርቅና የረሃብ ችግሮች ጋር አዛምደው ይመለከቷታል። ለአመታት በዚያ ሁኔታ ውስጥ ስትታይ ትቆይ እንጂ ፕሬዚዳንት ኦባማ የኢትዮጵያን መንግስት ወይም ኢትዮጵያን በማድነቅ ባለፉት አስራ አምስት አመታት ውስጥ አስመዘገበች ያሉትን ልማትና እድገት ያወድሳሉ። ታዲያ በዋና ዋና ባሏቸው ጉዳዮች ላይ ከጠቅላይ ሚኒስትር ኃይለማርያም ጋር ግልጽ ውይይት ማድረጋቸውንም ይናገራሉ። ሚስተር ኦባማ ዘለቄታ ያለው ልማትና ብልጽግና እንዲሁም አስተማማኝ ጸጥታ፣ ሊኖር የሚችለው ግን መልካም አስተዳደር ሲኖር ብቻ ነው ይላሉ። እንስማቸው። አሁንም ኢን ኤ ግሎባል ኢኮኖሚ ዛትስ ኢንክሪዚንግሊ ድሪቭን ባይ ቴክኖሎጂ ኤንድ ዘ ኢንተርኔት ኮንቲንዩድ ግሮውዝ ኢን ኢትዮጵያ ዲፐንድስ ኦን ዘ ፍሪ ፍሎው ኦፍ ኢንፎርሜሽን ኤንድ ኦፕን ኤክስቼንጀስ ኦፍ አይዲያስ ቴክኖሎጂና ኢንተርኔት ለዓለም አቀፍ ኢኮኖሚ እድገት ከፍተኛ እመርታን ሲሰጡ እናያለን። በኢትዮጵያም እድገት ሊቀጥል የሚችለው በመረጃዎች ገደብ ሳይደረግ ግልጽ የሆነ የሐሳብ መለዋወጥ ሲኖር ነው። የሁሉም ሰው አስተያየት ተሰሚነት ሲያገኝና ሰዎች በፖለቲካ ሂደት ተሳትፎ እንዳላቸው ሲረዱ የአንድ ሀገር እድገት ዘላቂ ይሆናል፣ ሕዝቡም አፍላቂ ይሆናል የሚል ነው እምነታችን። ሁሉን ያቀፈ የፖለቲካ ምህዳር የፖለቲካ አቅጣጫ ነው የሚሉት፣ አጽንኦት ሰጥተው እንደ ሰሙት ሁለት ነገር ነው ያሉት። አንደኛ ኦፕን ኤክስቼንጅ ኦፍ አይዲያዝ ክፍት የሆነ የሀሳብ መቃየር፣ ሁለተኛ ደግሞ ሁሉን ያቀፈ የፖለቲካል ፕሮሰስ ነው የሚለው። እዚህ ላይ ነው ያለፈው ጊዜ ነገር አምስት መቶ አርባ ሰባት መቀመጫ ይዣለሁ የሚል ኦፕን የሆነ ፖለቲካል ፕሮሰስ የለም። ተቃዋሚ የሆነ በቴሮሪዝም የሚወነጀልበት አገር ነው። እዚህም ላይ አስር በአስር ሰጥቻቸዋለሁ። ፕሬዚዳንት የኔ ወንድም እንግዲህ ይህንን አጽንኦት የሰጡት ተዘገቡ ለሚባሉት እድገቶችም ሆነ ዘለቄታ ያለው እድገት እንዲመጣ አንድ አገር በዲሞክራሲው ጎዳና እንዘል አይሳካም። የክርክሩ ጭብጥ ሊሆን ይችላል መልካም አስተዳደርን ነው ፕሬዚዳንት ኦባማ መረጋገጥ አለበት የሚሉት የሰብአዊ መብት ከበሬታን So, we discussed steps that Ethiopia can take to show progress on promoting good governance, protecting human rights, fundamental freedoms, and strengthening democracy. And this is an area where uh, we intend to deepen uh, our. ስለዚህ ኢትዮጵያ መልካም አስተዳደርን ለማስፈን ሰብአዊ መብትን ለመንከባከብ መሠረታዊ ነጻነትን ለመጠበቅና ዲሞክራሲን ለማጠናከር የምትችልባቸው እርምጃዎች ላይ ተወያይተናል። ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር ዕቅድ አለን። ምክንያቱም በኢትዮጵያ ተስፋና በህዝቧ እናምናለን። ምን ይላል? ምን ምን ላለው ዊ ብሊቭ ኢን ኢትዮጵያ ፕሮሚስ ነው እኮ ያሉት በኢትዮጵያ ተስፋ እናምናለን በኢትዮጵያ ቃል ኪዳን የወደፊቱ እናምናለን እና ይሄ መሟላት አለበት እዚህም አስር በአስር ሰጥቻለሁ እንደ አስተማሪ ይላሉ ይሄ ነው ዊ ብሊቭ ኢን ኢትዮጵያ ፕሮሚስ ኢትዮጵያ ፕሮሚሲንግ የሆነች ሀገር ነች ግን መሰናክል አለ እያሉ ነው በዚህ በዩናይት ስቴትስ በሚኖሩ ኢትዮጵያውያን ወይም አሜሪካ ኢትዮጵያውያን አሜሪካውያን አስተዋጽኦ ዙሪያም የተናገሩት አለ። ሌሎች ጭብጦችን ማክለን የነገ ውሏቸውን በሌላ ፕሮግራም እንመለሳለን። አድማጮች፣ አሁን ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። የማጠቃለያ ወሬዎችን ከዳንች ሳየ ሰዓት ያለን መስሎ ነበር። ሰዓቱ ተጠናቋል። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናገልናቸው አሉ አከብደና አዳነች ፍስሐየንን ከፕሮግራም አቀናብሪያችን ንጉሱ ታምሬና ከተተኪዎች ስርጭት መሐንዲስ እንዲሁም ከእለቱ ዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻቸውን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ በመደበኛ ሰላምኛው ፕሮግራም አንድ ሰዓት ላይ በልዩ ፕሮግራማችን አሁን የተገኘ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ